በፓርላማው የሰብአዊ መብት ንዑስ ኮሚቴ ሰብሳቢ ወይዘሮ ኤሌና ቫሌንሲኖ የተመራው ቀጣው የኮሚቴዎቹ ስብሰባ ተጋባዥ ተናጋሪው የሁማን ራይትስ ዋች ከፍተኛ ተመራማሪ ሚስተር ፌሊክስ ሆርን በኢትዮጵያ ስላለው የሰብአዊ መብት ጥሰትና ስለ ወቅቱ ሁኔታ ንግግር አድርገዋል። ሚስተር ፌሊክስ በኢትዮጵያ የሚካሄደው የመብት ጥሰት የፖለቲካውን ምህዳር በማጥበብ ተቃዋሚዎችን በማሰር መንግስታዊ ያልሆኑ ድርጅቶችን፣ ሜዲያውን በመዝጋት በስልት የሚፈጸም መሆኑን በመጥቀስ ባለፉት ወራት በተካሄዱ ተቃውሞዎች በልዩ ልዩ ክልሎች በተለይ በኦሮሚያ የደረሰውን ግድያ፣ እስራትና ወከባ አስረድተዋል። ይህንን በአሁኑ ወቅት በግልጽ እየተፈጸመ ያለውን መጠነ ሰፊ የመብት ጥሰት የአውሮፓ ህብረት እያየ እንዳላየ ማለፍ እንደማይገባውም በማሳሰብ ህብረቱ በአስቸኳይ ሊያደርጋቸው ይገባል ያሏቸውን ሐሳቦች አቅርበዋል። ዶቼ ቬለ ሚስተር ፌሊክስን ለህብረቱ ያቀረቧቸውን ሐሳቦች እንዲያስረዱት ጠይቆ ነበር። አንደኛ የአውሮፓ ህብረት የተፈጸመ ወንጀሎችን የሚያጠራ ገለልተኛ አካል ወደ ኢትዮጵያ እንዲገባ መግፋት አለበት። ይህም የመንግስታቱ ድርጅት የሰብአዊ መብት ተመልካች ቡድንን ማካተት አለበት። ሁለተኛ ከሰላማዊ ሰልፉ ጋር በተያያዘ እና ከዚያም በፊት የታሰሩ እንደ በቀለ ገርባ የመሳሰሉትን የተቃዋሚ ፖለቲካ ፓርቲዎች መሪዎችና ጋዜጠኞች እንዲፈቱ ግፊት ማድረግ አለበት። ሶስተኛ መንግስት በንግግር ነፃነት የጣለውን ማዕቀብ እንዲያነሳ በኢንተርኔትና ማኅበራዊ ሜዲያ ላይ የጣለውን እገዳ እንዲያነሳ መደረግ አለበት በማለት የኢትዮጵያ መንግስት ከሁሉ በፊት እነዚህን ማሟላት የሚገባው መሆኑን አስታውቀዋል። በአሁኑ ወቅት የኢትዮጵያ መንግስት በዜጎቹ ላይ እየፈጸመ ባለው የሰብአዊ መብት ጥሰት ምክንያት የአውሮፓውያኑ ፖሊሲ የሚቀየር ይመስሎታል ወይ ለሚለው ጥያቄ ሚስተር ፌሊክስ ሲመልሱ? ተስፋ አድርጋለሁ። ይህ ካልሆነና የፖሊሲ ለውጥ የማይኖር ከሆነ ግን ሁኔታዎች እየተባባሱ መሄዳቸው የማይቀር ነው። በመጨረሻ ግን የኢትዮጵያን ችግር የሚፈቱት ራሳቸው ኢትዮጵያውያኑ መሆናቸው የሚታወቅ ነው። እርግጥ የአውሮፓ ሕብረት የኢትዮጵያ መንግስት የህዝቡን ጥያቄዎች በመመለስ የህዝቡን ቁጣ እንዲያበርድ እና በትክክለኛ አቅጣጫ እንዲሄድ ሊረዳ ይችላል በማለት ያም ሆኖ ግን የኢትዮጵያውያኑ ችግር የሚቃለለው በዋናነት በራሳቸው በኢትዮጵያውያኑ መሆኑን አስምረውበታል ሚስተር ፌሊክስ። የአውሮፓ ህብረት ከኢትዮጵያ ጋር ያለው ግንኙነት ያልተለወጠና የተለመደው አይነት ቢመስልም ስላለው ሁኔታ በርካታ ውይይቶች የተካሄዱ መሆናቸውና አማራጭ ሐሳቦችን እያዩ መሆናቸው አንድ አዎንታዊ እርምጃ ነውም ብለዋል። የአውሮፓ ኮሚሽን ተወካዮች የኢትዮጵያ መንግስት በሰብአዊ መብት በኩል ችግር ያለበት መሆኑን አምነው የልማትና የሰብአዊ እርዳታዎች ግን ለተጠቃሚዎች የሚደርሱ መሆኑን አስታውቀዋል። በህብረቱና በኢትዮጵያ መንግስት መካከል ባለው የሁለትዮሽ ስምምነት መሰረትም ባሉት ችግሮች ላይ የፖለቲካ ውይይቶች የሚደረጉ መሆኑን ገልጸዋል። ሆኖም በስብሰባው የነበሩ የፓርላማ አባሎች ኮሚሽኑን በኢትዮጵያ መንግስት ላይ ለዘብተኛ አቋም እንደሚከተልና ይህም ትክክል እንዳልሆነ በመግለጽ ኮሚሽኑን አምርረው ወቅሰዋል። በብራስልስ የኢትዮጵያ ኤምባሲ ተወካይ ባደረጉት ንግግር በኢትዮጵያ በተለይ በኦሮሞ ህብረተሰብ ላይ አድሎ ይደረጋል መባሉን አውግዘው ኦሮሞዎች የራሳቸው ክልል አስተዳዳሪዎች በሆኑበትና ርዕሰ ብሔሩ ራሳቸው የኦሮሞ ተወላጅ መሆናቸው እየታወቀ የዘረኝነት ችግር አለ መባሉ ትክክል አይደለም በማለት በተለይ የሁማን ራይትስ ዋች ተመራማሪው ሚስተር ፌሊክስ ሆርን ያቀረቡትን አስተያየት ተቃውመዋል። በኢትዮጵያ ያለ ሁኔታ አሳሳቢነትና የአገሪቱ የወደፊት እጣፈንታ ማነጋገሩ እንደቀጠለ ነው። በነገው ዕለትም እዚህ ብራስልስ ከልዩ ልዩ የአውሮፓ ሀገሮች የሚመጡ ኢትዮጵያውያን ሰላማዊ ሰልፍ በማድረግ ለኅብረቱ የውጭ ግንኙነት ክፍል ጥያቄዎቻቸውን እንደሚያቀርቡና መልእክተኞቻቸውም በግንባር ቀርበው ከባለሥልጣናቱ ጋር እንደሚወያዩ ታውቋል። ገባዩ ንጉሴ ለዶቼ ቬሌ ራዲዮ ብራስልስ።